የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሌላ አጀንዳ የለንም የትግራይ ህልውናን ከማረጋገጥ በስተቀር። የትግራይ ህዝብ የሚበላውን እንዲያገኝ የሚበላበት እንጂ የሚበላበት ሁኔታ መፈጠር አለበትም ብለን ነው እየተንቀሳቀስን ያለ ነው። የዓለም ማህበረሰብ በወያኔው ላይ ወደ ሰላማዊ መንገድ እንዲመለስ ጫና እንዲያደርግ፣ ነገር ግን ደግሞ ከዚህ የከፋ ጉዳት በህዝባችን ላይ እንዳይደርስ የጸጥታ አካላትም ህዝቡን በማስተባበር እየመከቱ ነው የሚገኙት። የቀደሙት አቶ ጌታቸው ረዳ የህወሀት ቃል አቀባይ፣ እርሳቸውን ተከትሎ የሰማቸኋቸው ደግሞ የመንግስት ኮሚኒኬሽንስ አገልግሎት ሚኒስትር ዴታ አቶ ከበደ ዴሲሳ ናቸው። ሰባተኛ ቀኑን የያዘውን የሰሜን ኢትዮጵያ ጦርነት አስመልክቶ በተጠናቀሩ ዘገባዎች በዕለቱ አቢይ ርዕስ ይሰማሉ። ማክሰኞ ነሐሴ 24 2014 ዓ ም ጤና አስጥልኝ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅታየ፣ የቴክኒክ አቀናባሪው ኤልያስ አስማረ ነው። ለምሽቱ ከተሰናዱ በርከት ያሉ ቅንብሮችና ዘገባዎች ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና ከቆንጅታየ ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የሰዓቱን የዓለም ዜናዎች የማሰማችው ቆንጅ ይታየ ነኝ። በተባበሩት መንግስታት ድርጅት ኮንትራት የተያዘችውና በጦርነት ከምትታመሰው ከዩክሬን ስንዴ ጭና ከሁለት ሳምንታት በፊት ወደ ኢትዮጵያ ያቀናችው መርከብ ዛሬ ጅቡቲ ወደብ ደርሳለች። ስንዴው በሚሊዮን ለሚቆጠሩ እና ለረሃብ ለተጋለጡ ኢትዮጵያውያን የሚውል ነው ሲል የተባበሩት መንግስታት ድርጅት ይገልጻል። አጃንስ ፍራንስ ፕሬስ ያጠናቀረውን ዘገባ እንግድ ወልዴ ያቀርበዋል። ኤምቪ ብሬቭ ኮማንደር የተሰኘችውና 23,000 ቶን እህል የያዘችው መርከብ በአፍሪካ ቀንድ ከምትገኘው የወደብ ከተማ ከመልህቅ ጋር ተገናኝታለች ሲል የተመድ የዓለም ምግብ ፕሮግራም ዛሬ አስታውቋል። መርከቧ ከዩክሬን ጥቁር ባህር የተነሳችው ከሁለት ሳምንት በፊት ነበር። ካለፈው የካቲት ወዲህ የመጀመሪያ የሆነችውና ከዩክሬን እህል የጫነች የዓለም ምግብ ፕሮግራም መርከብ ጅቡቲ ደርሳለች ሲሉ የዓለም የምግብ ፕሮግራም ኃላፊ ዴቪድ ቢዝሊ በትዊተር ገጻቸው አስታውቀዋል። አሁን ስንዴውን አራግፈን ወደ ኢትዮጵያ እናምራ ሲሉ አክለዋል ኃላፊው። የተባበሩት መንግስታት ድርጅት እንደሚለው የምግብ ደህንነትና የተመጣጠነ ምግብ እጦት በኢትዮጵያ አሳሳቢ ጉዳይ ነው። 20.4 ሚሊዮን የሚሆኑ ሰዎች የምግብ እርዳታ ጠባቂዎች ናቸው። ባለፈው የካቲት ሩሲያ ዩክሬንን ከወረረች ወዲህ በዓለም ከፍተኛ እህል አቅራቢ ከሆኑት አገሮች አንዷ የሆነችው ዩክሬን ምግብ መላኳን እንድታቆም ተገዳለች። ይህም በዓለም ላይ የምግብ እጥረት ቀውስ ይፈጠራል የሚል ፍራቻን አስከትሏል። በተመድና ቱርክ አደራዳሪነት በዩክሬንና በሩሲያ መካከል ባለፈው ሐምሌ ምግብና ማዳበሪያ በጥቁር ባህር ከሚገኙ ሶስት ወደቦች ለዓለም ገበያ እንዲቀርብ ስምምነት ከተደረገ በኋላ በዚህ ወር መጀመሪያ ከወደቦቹ እህል የያዙ መርከቦች መንቀሳቀስ ጀምረዋል ሲል ኤፍፒ በዘገባው አመልክቷል። ስምምነቱ ሩሲያ በዩክሬን ወደቦች ላይ የጣለችውን እገዳ ሲያነሳ በወደቦችና ጎተራዎች የሚገኝ በሚሊዮን ቶን የሚቆጠር ስንዴና ሌሎች ጥራጥሬዎች ወደ ቀረው ዓለም መንቀሳቀስ ጀምረዋል። የጋራ ማስተባበሪያ ማዕከል የተባለውና በጥቁር ባህር ያለውን እንቅስቃሴ የሚከታተል አካል እንዳለው እስካሁን እስከ 720 ሺህ ቶን በላይ እህል ከዩክሬን ወጥቷል። የዓለም ምግብ ፕሮግራም በዚህ ወር እንዳስታወቀው በአፍሪካ ቀንድ የረሃብ አደጋ የተጋረጠባቸው ሰዎች ቁጥር ወደ 22 ሚሊዮን አድጓል። ለድርቁ ቀውስ በቅርቡ መፍትሄ አይገኝም። ስለዚህ ሕይወትን ለማዳንና ሰዎች ከፍተኛ ደረጃ ላለው ጠኔ ከመጋለጣቸው በፊት አስፈላጊውን አቅርቦት ማድረስ አለብን ብለዋል የምግብ ፕሮግራሙ ኃላፊ ቢዝሊ። ኢትዮጵያ፣ ኬንያ እና ሶማሊያ ከ40 ዓመታት ወዲህ ታይቶ በማይታወቅ ድርቅ ተመጥተዋል። የተመድ የዓለም የአየር ትንበያ ድርጅት ዝናቡ ለተከታታይ አምስተኛ ጊዜ ላይመጣ ስለሚችል ነገሩን የበለጠ አስከፊ ያደርገዋል ሲል ባለፈው ሳምንት አስጠንቅቋል። አራት ጊዜ በተከታታይ ሳይመጣ የቀረው ዝናብ በሚሊዮን ለሚቆጠሩ ከብቶች ሞት ምክንያት ሲሆን ሰብልም ሲወድም፣ 1.1 ሚሊዮን የሚሆኑ ሰዎች ውሃና ምግብ ፍለጋ ከቤታቸው ተፈናቅለዋል። የዓለም ምግብ ፕሮግራም በዚህ ወር መጀመሪያ ላይ እንዳስታወቀው በመጪው የፈረንጆች ዓመትም እርዳታ ሊያስፈልግ እንደሚችልና በተለይ በሶማሊያ ረሃብ ትልቅ አደጋ ይሆናል ብሏል። ከሶማሊያ ህዝብ ግማሽ የሚሆነው 15 ሚሊዮን ያህሉ ከፍተኛ ረሃብ ገጥሞታል። በፌዴራል ጦር ላይ ጥቃት ፈጽመዋል ብለው ጠቅላይ ሚኒስትር አብይ አህመድ የህወሓት ኃይሎችን ለማስወገድ ጦራቸውን ከላኩ በኋላ የሰሜን ኢትዮጵያ ክፍል ከጥቅምት 2013 ጀምሮ በግጭት እንደታመሰ ነው ሲል ኤፍፒ ዘገባውን አጠቃሏል። በኢትዮጵያ የዩናይትድ ስቴትስ ኤምበሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን እና የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ የኢትዮጵያ ሚሽን ዳይሬክተር ሾን ጆንስ ባሳለፍነው ሳምንት ድሬዳዋንና ሀረርን መጎብኘታቸውን ከኤምባሲው የወጣው መግለጫ አመለከተ። በቆይታቸው ከአስተዳደሮቹ ባለስልጣናት ጋር ተገናኝተው መወያየታቸውንና በዩናይትድ ስቴትስ የገንዘብ ድጋፍ የሚካሄዱ ፕሮጀክቶችን መጎብኘታቸውን መግለጫው አመልክቷል። አምባሳደር ጄኮብሰን ከድሬዳዋ ከንቲባ ከድር ጁሃር ጋር የህዝብ ለህዝብ ግንኙነትን ማጠናከር እና የኢኮኖሚና የባህል ግንኙነቶችን ማጥበቅን እንዲሁም በአካባቢያዊ ሰላምና መረጋጋት ጥረቶች ዙሪያ ተነጋግረዋል። በሐረር ከተማ ጉብኝታቸውም አምባሳደር ጄኮብሰንና የዩኤስኤድ ዲሬክተር ሻን ጆንስ ከሐረሪ ክልል ፕሬዚደንት ኦርዲን በድሪ ጋር ዩናይትድ ስቴትስ እና የሐረሪ ክልል ማህበረሰብ በሰላም ግንባታ እና የሁለቱን ወገኖች ግንኙነቶች ይበልጡን ማጠናከር ስለሚቻልበት መንገድ መወያየታቸውን የኤምባሲው መግለጫ አውስቷል። አምባሳደር ትሬሲ ጄኮብሰን በሁለቱም ከተሞች ከባለስልጣናቱ ጋር ባደረጓቸው ውይይቶች ለሰሜን ኢትዮጵያው ግጭት ዘላቂ መፍትሄ መፈለግ አስፈላጊ መሆኑን ችግር ላይ ላሉ ኢትዮጵያውያን ሁሉ ቀጣይነት ያለው ሰብአዊ እርዳታ ማቅረብና የሰብአዊ መብት ጥሰት ፈጻሚዎች ተጠያቂነት አስፈላጊ መሆኑን በድጋሚ አጥብቀው ማሳሰባቸውን መግለጫው አመልክቷል። ለሰላማዊ መፍትሄዎች አመቺ ድባብ መፍጠር ይቻል ዘንድ በሀገሪቱ ዙሪያ ያሉ የታጠቁ አካላት ግጭቶችን፣ በደሎችንና ጥሰቶችን እንዲያቆሙ የዩናይትድ ስቴትስ መንግስት የሚያሰማቸውን ጥሪዎች አምባሳደሯ ደግመው ማሰማታቸውን መግለጫው አክሎ ጠቅሷል። በድሬዳዋ ቆይታቸው የዩናይትድ ስቴትስ ጸረ ወባ መርሃ ግብር የወባ ትንኝ ማጥፊያ ዘመቻ ማስጀመሪያ ዝግጅት ላይ ተካፍለዋል። ዩናይትድ ስቴትስ ኢትዮጵያ ወባን ለማስወገድ በምታካሄደው ጥረት እንደምታግዝ አረጋግጠዋል። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ከ2008 ወዲህ ለኢትዮጵያ ጸረ ወባ ጥረቶች ከ500 ሚሊዮን ዶላር በላይ መለገሷን መግለጫው ጨምሮ አውስቷል። የተባበሩት መንግስታት የደቡብ ሱዳን ተልእኮ ኃይል አዛዥ ህንዳዊ ሌተና ጄኔራል ሞሃን ሱብሪማኒያን ስራቸውን ተረክበዋል። በዓለም ላይ ካሉት የሰላም ማስከበር ተልእኮች በሙሉ ግዙፉ የሆነውን የደቡብ ሱዳኑን ተልዕኮ ወታደራዊ ኃይል ኃላፊነት ከምክትል አዛዡ ማይን ኡላህ ቻውድሪ ላይ የተረከቡት ጄኔራሉ። በአቀባበል ስነ ስርዓቱ ላይ ከሩዋንዳ፣ ከኢትዮጵያ፣ ከቻይና፣ ከባንግላዴሽ እንዲሁም ከህንድ ሰላም አስከባሪዎች የተውጣጣውን የክብር ዘብ ጎብኝተዋል። ከአሁን ቀደም የመንግስታቱ ድርጅት የሴራሊዮን ሰላም አስከባሪ ኃይል አዛዥ ሆነው ያገለገሉ መሆናቸውንም ዜናው ጨምሮ አመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። ደቡባዊ ዩክሬን በሚገኘውና በሩሲያ ኃይሎች በተያዘው ሄርዞን ክፍለ ግዛት ውስጥ ዛሬ ከባድ ውጊያ እየተካሄደ መሆኑን ከዩክሬን ፕሬዚደንት ጽህፈት ቤት የወጣ መግለጫ አመለከተ። ዩክሬን ግዛቲቱን ለማስለቀቅ የመልሶ ማጥቃት ዘመቻ መክፈቷን አስታውቃለች። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በትናንቱ ዕለታዊ የምሽት ንግግራቸው የሩሲያን ኃይሎች አሳደን እናስወጣለን ሲሉ ዛቻ አሰምተዋል። የተባበሩት መንግስታት ድርጅት ከአየር ንብረት ለውጥ በተያያዘ ከባድ ዝናብ የተነሳ ላለፉት ሁለት ወራት በተዘበራረቀ አውዳሚ የጎርፍ መጥለቅለቅ ለተጎዳችው ለፓኪስታን የ160 ሚሊዮን ዶላር እርዳታ ተማጸነ። የፓኪስታን ባለስልጣናት በሰኔ ወር ከጀመረው የሞንሱን ወቅት ዝናብ አንስቶ የቀጠለው የጎርፍ መጥለቅለቅ ከ33 ሚሊዮን በላይ ሰዎች ላይ ከባድ ጉዳት እንዳስከተለና እስካሁን ከ1100 በላይ ሰዎች እንደገደለ አስታውቀዋል። የተባበሩት መንግስታት ድርጅትና ፓኪስታን ከኢስላማባድና ከጄኔቫ በጋራ በአንድ ጊዜ ነው የእርዳታ ተማጽኖውን ያሰሙት። በመጨረሻም የኢራቅ ሺያዎች መሪው ሙክታዳ አልሳድር ደጋፊዎቻቸው የተቃውሞ እንቅስቃሴያቸውን እንዲያቆሙና የባግዳዱን የመንግስትና የውጭ ድርጅቶች መስሪያ ቤቶች መቀመጫ ግሪን ዞንን ለቀው እንዲወጡ ዛሬ ጥሪ አሰሙ። በተቀናቃኝ የሺያ ቡድኖችና በኢራቅ የጸጥታ ኃይሎች መካከል ለሁለት ቀናት በቀጠለው ግጭት ቢያንስ 22 ሰዎች ተገድለዋል። በቴሌቪዥን በተላለፈው ንግግራቸው የኢራቅን ሕዝብ ይቅርታ እንደጠየቁ ተገልጿል። ከሙክታዳ አልሳድር ንግግር በኋላ የኢራቅ የጦር ሰራዊት ትናንት በሁከቱ ምክንያት ያስተላለፈውን የሰዓት እላፊ አዋጅ እንደሚያነሳ አስታውቋል። አድማጮች ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ነሐሴ 24 2000 14 ዓመተ ምህረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ መሐንዲሳችን ሻው ቻንግ ነው። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የቀጥታ ስርጭት ምስልና ድምፅ አቀናባሪው ዙቤር አልጠይብ ነው። የዕለቱ ዋና ዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ዝግጅቶቻችን አሰናጇ ደግሞ አባየሁ ገበያው ናት። ባለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922 እና 25 ሜትር ባንዶች እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናልፈው። ሰባተኛ ቀኑን የያዘውን የሰሜኑ ኢትዮጵያ ጦርነት ይመለከታል። ባለፈው ሳምንት በአገረሸው በሰሜን ኢትዮጵያ ጦርነት ወደ ሙሉ ማጥቃት አለመግባቱን የኢትዮጵያ መከላከያ ሰራዊት አስታወቀ። ለሀገር ውስጥ የብዙሀን መገናኛ ጋዜጠኞች ዛሬ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴሲሳ የመንግስት ጦር ከህወሓት በኩል ተከፍቷል ያሉትን ጥቃት በመከላከል ላይ ብቻ እንደሚገኝም ተናግረዋል። መንግስት አሁንም ለሰላም ዝግጁ መሆኑን ገልጠው ዓለም አቀፉ ማህበረሰብ በህወሓት ላይ ጫና እንዲያደርግም ጠይቀዋል። በሌላ በኩል የትግራይ ክልል መንግስት ፍላጎቱ ግጭቱን በሰላማዊ መንገድ መፍታት ነው ሲሉ የህወሓት ስራ አስፈጻሚ ኮሚቴ አባልና የፓርቲው ቃል አቀባይ አቶ ጌታቸው ረዳ ተናግረዋል። በወቅታዊ ጉዳይ ላይ ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫም በትግራይ በኩል ከፌዴራሉ መንግስት ተከፍቶብናል ያሉትን ጥቃት ከመከላከል ያለፈ ፍላጎት የለንም ነው ያሉት። ይህ በእንዲህ እንዳለ ጦርነቱ በተካሄደባቸው አካባቢዎች የሚኖሩ ሰላማዊ ሰዎች ቀዳሚ ፍላጎታቸው የሰላም ጥያቄ መሆኑን ኢሰመኮ በምርመራ ማረጋገጡን የገለጹት የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ፣ ሁሉም የጦርነቱ ተሳታፊ ኃይሎች ለማህበረሰቡ ፍላጎት ቅድሚያ እንዲሰጡ ሲሉ ጠይቀዋል። የኢትዮጵያ አየር ኃይል መቀሌ ውስጥ ፈጽሟል በተባለው የአየር ጥቃት ስለደረሰው ጉዳት እንዲሁም የህወሓት ታዋጊዎች ቆቦ ውስጥ በሰላማዊ ሰዎች ላይ ጥቃት መፈጸማቸውን በሚጠቁሙ ሪፖርቶች ላይ ኮሚሽኑ መረጃ እያሰባሰበ መሆኑንም ጨምረው ገልጠዋል። የዚህን ዘገባ ዝርዝር የተጠናቀረው በአዲስ አበባ ዘጋቢያችን ኬነዲ አባተና በመቀሌው ዘጋቢያችን ሙልጌታ አጽበሀ ነው። ሙልጌታ አጽበሀ ካጠናቅረው እንነሳ። የህዝባዊ ወያነ ሀርነት ትግራይ ህወሀት፣ ስራ አስፈጻሚ ኮሚቴ አባልናም የፓርቲው ቃል አቀባይ አቶ ጌታቸው ረዳም በሰጡት ማብራሪያም ከኢትዮጵያ መንግስት ጋር ግጭቱ በሰላማዊ መንገድ ለመፍታት እንቅስቃሴ ሲደረግ ነበር ብለዋል። ሆኖም ለሰላም ሂደቱ ያደናቀፈ ያሉት የከባድ መሳሪያ ድብደባ በምዕራብ ትግራይ በኩል ወደ ደደቢት አቅጣጫ በኢትዮጵያ መከላከያ ሰራዊት ተካሂዷል። ቀጥሎም በደቡብ ትግራይ ጥቃት ተፈጽሞብናል። በዚህም ወደ ውጊ ማድረጊያ ተገብቷል፣ በማለት ነው የተናገሩት። በዚህ ጉዳይ የኢትዮጵያ መንግስት በሰጠው መግለጫ ድብደባው እንዳልፈጸመና በነሐሴ 18 2014 ዓ ም ዳግም የተጀመረው ውጊያ ደግሞ ህወሀት ነው የጀመረው ብሎ ነበር። አቶ ጌታቸው ረዳ በመግለጫቸው በደቡብ ትግራይ አቅጣጫ የተጀመረብን ያሉት ጥቃት ተከላክለን ወደ ጸረ ማጥቃት ተሻግረናል ብለዋል። ሌላ አጀንዳ የለንም፣ የትግራይ ህልውናን ከማረጋገጥ በስተቀር የትግራይ ህዝብ የሚበላውን እንዲያገኝ የሚበላበት እንጂ የሚበላበት ሁኔታ መፈጠር አለበትም ብለን ነው እየተንቀሳቀስን ያለ ነው። ራሱን በራሱ ማስተዳደር የሚያስችል መብቱን የደፈሩበትን ወገኖች በየሰፈሩ በጥይት እየቆሉት፣ ወንዝ ላይ እየወረወሩት ሊያጠፉት ቢፈልጉትን ጠላቶች መቋቋም ብቻ ነው ፈል የትግራይ ህዝብ ከአማራ ህዝብ ጎረቤትና የተዛመደ ነው ብለው ከአሁን በፊት የተፈጸመው ደም መቀባት ሊበቃ ይገባል ብለን እናምናለን። አማራ ክልል የውጊያ ማዕከል ለማድረግ እየተሰራ ያለው መቆም አለበት በማለት ነው የተናገሩት። ከማንም ጋር ሂሳብ የምናወርድበት ምክንያት የለንም። አሁን በሰላም መኖር ነው የምፈልገው። በምንም መልኩ አማራ የጦር አውድማ የማድረግ ፍላጎት ያለውን ሀይል ህልም እንዳታሳኩ፣ የአማራ ወጣቶች ተጠንቀቁ። የአማራ ህዝብ ከቦታው የሚፈናቀልበት ምክንያት መኖር የለበትም። የእርዳታ እንቅስቃሴ ካለ የእርዳታው ይቀጥል። በእኛ በኩል ሰራዊታችን ይህንን ከማስፈጸም ውጭ ዕድሜ ልካችንን ጎረቤት ወንድም ሆነን ከምንቀጥለው ህዝብ ጋር ደም ተጨማሪ ደም የምንቃባበት ምክንያት የለም። አሁንም እንደ ትግራይ ፍላጎታችን ግጭቱ በሰላማዊ መንገድ እንዲፈታ ነው ሲሉ ነው አቶ ጌታቸው ረዳ የገለጹት። ህዝባችን እርዳታ ሊደርሰው ይገባል። ህዝባችን የሚገባው የባንክ የሰርቪስ አገልግሎት ሊያገኝ ይገባል። በጠላት እጅ የወደቀ በወራሪ እጅ የወደቀ ህዝባችን አስተዳደሩ እንዲመለስለት ነፃ እንዲወጣ እንፈልጋለን። በዚህ ሁሉ ደረጃ ይህንን ለማስፈጸም የሚያስችል ሁኔታ እስካለ ድረስ ሰላም ተኩስ አቆም የማይደረግበት ምክንያት የለም። የተኩስ አቆም የምናደረገው ስለ ጠንከርን ስለደከምን፣ ስላሸነፍን፣ ስለተሸነፍን ሌላው ዓለም ተጽዕኖ ስላረግብን ስላረገብን ስላረግብን አይደለም። የፖለቲካ መሪዎች፣ የወታደራዊ መሪዎች ለሰላም ያለን ፍላጎት አሳምረው ያውቃሉ። ስለዚ በሰላማዊ መንገድ ሁሉን ማስፈጸም ምንችል ብለን ካመንን ተጨማሪ ዋጋ የምንከፍልበት ምክንያት የለም። እንደ ትግራይ መንግስት አሁን ቢሆን ያለውን ግጭት በሰላማዊ መንገድ ለማቆም ዝግጁ መሆናችንን መግለጽ ነው። ስለፈልገው ዓለም አቀፍ ማህበረሰብ የጀመረው የሰላም ሂደት አጠናክሮ በመቀጠል ያጠፋው አካልም በስም ጠርቶ ሊያወግዝ ይገባል ሲሉ ነው የገለጹት። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም። አድማጮች አሁን ደግሞ ቀደም ሲል በመግቢያችን እንዳሰማናችሁ የኢትዮጵያን መከላከያ ሰራዊት የመንግስት ኮሚኒኬሽን አገልግሎት በዛሬው ዕለት የሰጠውን ጋዜጣዊ መግለጫና የኢትዮጵያ ሰብአዊ መብቶች ኮሚሽን የሰመኮ ጦርነቱ በተካሄደባቸው አካባቢዎች የሚኖሩ ሰላማዊ ሰዎችን ፍላጎት በሚመለከት ላቀረበው ጥሪ ኬኔዲ አባተ ወደ አጠናቀረው ዘገባ እናልፋለን። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ዴሲሳ ወቅታዊ ጉዳዮችን በተመለከተ ዛሬ ለሀገር ውስጥ መገናኛ ብዙኃን መግለጫ በሰጡበት ወቅት ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ለተነሳላቸው ጥያቄ ሲመልሱ ህወሀት የሰላም አማራጮችን ወደ ጎን በመተው ጥቃት በመፈጸም ጦርነቱን ዳግም ስለመቀስቀሱ ገልጸዋል። ሆኖም የመንግስት ጦር እስካሁን በህወሀት ተፈጽሟል ያሉትን ጥቃት ከመከላከል ባለፈ ወደ ማጥቃት እርምጃ እንዳልገባ ነው የተናገሩት። ሰላም ያለመስዋዕትነት የማይገኝ ጉዳይ ስለሆነ የዓለም ማህበረሰብም ቀደም ብሎ የኢትዮጵያ መንግስት በተደጋጋሚ ለሰላም ያለውን ቁርጠኝነት አሳይተዋል። የሰላም የተደራዳሪ ቡድን ኮሚቴ አቋቁሞ ሰነዶችን አዘጋጅቶ በአፍሪካ ህብረት የሚመራውን የሰላም ዝግጅቶችን ሲያደርግ ቆይተዋል። አሻፈረኝ በማለት የወያኔ ቡድን ጥቃት ፈጽሞብናል። ጥቃት ቢፈጸምም ከመከላከል አልፎ ወደ ማጥቃት አልገባም። አሁንም የመንግስት ተቋም ከዚህ ያፈነገጠ የለም። የዓለም ማህበረሰብ በወያኔ ላይ ወደ ሰላማዊ መንገድ እንዲመለስ ጫና እንዲያደርግ፣ ነገር ግን ደግሞ ከዚህ የከፋ ጉዳት በህዝባችን ላይ እንዳይደርስ የጸጥታ አካላትም ህዝቡን በማስተባበር እየመከቱት ነው የሚገኙት። በሌላ በኩል አስቀድመው ጥቃት የፈጸሙት የፌዴራል መከላከያ ሰራዊትና የአማራ ኃይሎች መሆናቸውን የህወሓት ባለስልጣናት ባወጧቸው መግለጫዎች ማመልከታቸው አይዘነጋም። ጦርነቱ ዳግም በተቀሰቀሰበት እለት፣ ባለፈው ረቡዕ ነሐሴ 18 2014 ዓ ም ማለዳ ላይ የትግራይ ወታደራዊ ኮማንድ አወጣ በተባለው መግለጫ በደቡባዊ ግንባር በፌዴራል መከላከያ እና በአማራ ኃይሎች ተከፈተብን ላለው ጥቃት ከመከላከያ ሰራዊት በተጨማሪ የአማራ ልዩ ኃይል ክፍለ ጦሮች እንዲሁም የወሎ ፋኖ እና ሚሊሻዎች አስቀድመው ለቀናት ዝግጅት ሲያደርጉ እንደነበር ገልጿል። ይሁን እንጂ ጦርነቱ በተቀ ቀሰቀሰ ማግስት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በሰሜን ወሎ ዞን ወልዲያ ከተማ ተገኝተው ለከተማዋ ነዋሪዎች ባደረጉት ንግግር ጦርነቱን የከፈተው ህወሓት መሆኑንና የአማራ ኃይሎች ከመከላከያ ጋር በመተባበር በመመከት ላይ መሆናቸውን አብራርተዋል። ያለ ጦርነት መኖር የማያውቀው ወራሪው ወያኔው ቡድን የጦርነት ነጋሪት እየጎሰመ በየጊዜው ወረራ እፈጽማለሁ ሲል መቆየቱም የሚታወቅ ነው። ባለው መሰረት ያለ ጦርነት መኖሩውን በመሆኑ አሁንም ራሱ ወረራ ለመፈጸም ጦርነቱን በሰሜን ወሎ ዞን ከፍቷል። ዶክተር ይልቃል አክለውም አሁንም ቢሆን መንግስት ለሰላም ዝግጁ እንደሆነ ገልጸዋል። የአማራ ህዝብ ሰላም ፈላጊ ህዝብ ነው። የአማራ ህዝብ ሌላውን ለመውረር አልሄደም። የአማራ ህዝብ ስለተወረረና ስለተጠቃ ብቻ የተነሳ ህዝብ ነው። የአማራ ህዝብ ህልውናው ስለተደፈረ ብቻ የተነሳ ህዝብ ነው። ሁለቱ አካላት ጣታቸውን እየተቀሳሰሩ ጦርነቱ በቀጠለበት በአሁኑ ወቅት ታዲያ ውጊያ እየተካሄደ በሚገኝበት የሰሜን ወሎ ዞን ሰላማዊ ሰዎች ለተለያዩ ጉዳቶች በመጋለጥ ላይ ናቸው። የወልዲያ ከተማን ጨምሮ ከሌሎችም የጦርነት ቀጣናዎች ብዙዎች ጦርነቱን በመሸሽ ከመኖሪያ አካባቢያቸው በመፈናቀል ላይ የሚገኛሉ። በትናንትናው ዕለት ለአሜሪካ ድምፅ አስተያየታቸውን የሰጡ አንድ የወልዲያ ከተማ ነዋሪ የሰላማዊ ሰዎችን መፈናቀል በተመለከተ ተከታዩን አስተያየት መስጠታቸው ይታወሳል። ወልዲያ አካባቢ በተፈጠረው ችግር ምክንያት ከወልዲያ ሚኒቨር ድረስ አርባ አምስት ኪሎ ሜትር በእግር መጥቼ ቤተሰቦች ወዳሉበት ደሴ ከተማ ለመምጣት ያው ከሚኒቨር በኋላ መኪና ጊዜ ወደ ደሴ እየመጣሁ ነው። ጦርነቱ ቅርብ ነበር ለወልዲያ አው ተኩስ ድምፅ ይሰማናል ካሉ አካባቢ ወልዲያ ሆነ የከባድ መሳሪያ ድምፅ ይሰማናል። አሁን ላይ የዩኒቨርሲቲ ተማሪና አስተማሪ ነው በብዛት እየወጣ ያለው ያው ልጆችም ከመሆናቸው አንጻር ተኩስም አዲስ ከመሆናቸው አንጻር ዩኒቨርሲቲ ሁለቀው ወደ ቤተሰቦቻቸው በእግራቸው አዳራቸውን ሁሉ ለቀው ይሄ ያለበት ሁኔታ ነው ያለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ትናንት ባወጣው መግለጫ ከዚህ ቀደም በተደረጉ ጦርነቶች በትግራይ በአማራና በአፋር ክልሎች በሚገኙ ሰላማዊ ሰዎች ላይ እስከ ግድያ የሚደርሱ የተለያዩ ኢሰብአዊ ተግባራት መፈጸማቸውን እንዲሁም ማህበራዊ አገልግሎት ሰጪ ተቋማትን ጨምሮ በንብረት ላይ ከፍተኛ ውድመት መድረሱን በማስታወስ ይህ ሁኔታ በድጋሚ እንዳይከሰት ሁሉም ተፋላሚ ወገኖች ግጭቱን እንዲያቆሙና ውይይት እንዲጀምሩ ጥሪ አቅርቧል። ተጠቅሟል። የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ የኮሚሽኑን መግለጫ በተመለከተ አስተያየታቸውን ሰጥተውናል። እንግዲህ ይህ ለሶስተኛ ጊዜ እንደገና የተቀሰቀሰ ግጭት ስለሆነ ከዚህ በፊት የነበረውን ሁኔታን አስታውሰን፣ በተለይ የሰብአዊ መብቶች ኮሚሽን ያደረጋቸው ሁለት ክፍል ምርመራዎች ያሳዩትን ግኝቶች አስታውሰን፣ የበፊቱን ጥፋት አስታውሰን፣ እንደዚ አይነት ነገር እንዳይደገም ሁሉም ወገን ይህንን ትኩረት ሰጥቶ ወደ ሰላማዊ ድርድር እንዲመለስ፣ ሰዎች እንዳይጎዱ፣ ንብረት እንዳይጠፋ ለማስታወስ ነው። ይህንንም እንግዲህ ስናስታውስ ሁለቱን ወገኖች ብቻ ሳይሆን ሚዲያንም፣ ሲቪክ ማህበራትንም፣ በተለይ ደግሞ ዓለም አቀፍ ማህበረሰብም ይህንን ትኩረት ሰጥቶ አስፈላጊውን ፕሬዠር እንዲሰጥ ወይም ጉጥጎታ እንዲያደርግ ለማስታወስ ነው። ለጦርነቱ ዳግም መጀመር አንዳቸው ሌላኛቸውን ተጠያቂ እያደረጉ መሆናቸውን በማንሳት በዚህ ላይ የኮሚሽኑን ሀሳብ እንዲያጋሩን ላነሳንላቸው ጥያቄም ወይዘሮ ራኬብ ምላሽ ሰጥተዋል። በኮሚሽኑ በኩል ከሌ የጀመረው ከሌ አልጀመረውም የሚለውን ለማጣራት ጊዜም ባናገኝም፣ ግን በተለይ ደግሞ በቅርቡ አማራና አፋር አካባቢ ኮሚሽኑ ራሱ ማህበረሰቡን የማወያየት ወደ እርቅ፣ ወደ ውይይት፣ ወደ ማገገሙ የምንሄድበትን ሁኔታ ለማመቻቸት በተለይ ደግሞ በግጭቱ እና በጦርነቱ ሂደት የተጎዱ ወገኖችን ማካካሻም ያገኙበት እውነትን ፍለጋን በተመለከተ ውይይቶች አድርገን ነበርና ያለው ተጎጂም እንኳን የነበረው ማህበረሰብ በቃ ቁርሾውን ትቶ ወደ ሰላም፣ ወደ እርቅ ለመሄድ ፍቃደኛ እና ዝግጁ ስለሆነ ያንን መሰረት አድርገን ያሉት ወገኖች ማህበረሰቡን፣ ህብረተሰቡን፣ ሰዎችን እንወክላለን የሚሉት ወገኖች ግጭቱ ላይ ያሉት ቅድሚያ ለማህበረሰቡ ፍላጎትና ተስፋ ቅድሚያ ሰጥተው ይህንን ግጭት እንዲያቆሙት ነው። አሁን እከሌ ጀመረው እከሌም አልጀመረውም የሚለው ላይ ሳይሆን ትኩረት ያደረግነው ማህበረሰቡ ራሱ ሰላምን ነው የሚፈልገው፣ እቅድ ነው የሚፈልገው። ስለዚህ ይሄንን ነገር እናንተም የማስፈጸም ግዴታ አለባችሁ የሚለው ላይ ትኩረት ለመስጠት ነው። በቀደሙት የሰሜን ኢትዮጵያ ጦርነቶች የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር በተመድ የሰብአዊ መብቶች ኮሚሽን ምክር ቤት ትናንት ባወጣው መግለጫ በመቀሌ በሚገኝ የመጫወቻ ስፍራ ላይ በሰላማዊ ሰዎች ላይ ጉዳት ስለመድረሱ እንዲሁም በአማራ ክልል በቆቦ ሰላማዊ ሰዎችን ኢላማ ያደረገ አዲስ ጥቃት ስለመፈጸሙ የሚገልጹ ዘገባዎች መውጣታቸው አሳስበውናል ብሎ ነበር። የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰል እነዚህን ጥቃቶች በተመለከተ ኮሚሽናቸው መረጃዎችን በማሰባሰብ ላይ እንደሚገኝ ተናግረዋል። ያው ክትትሉን እያደረግን ነው፣ መረጃም እያሰባሰብን ነው። ያው የኛ አይነቱ ክትትልና ምርመራ ትንሽ ጊዜ የሚፈጅ ነው በሁለቱም በኩል ያለውን ሁኔታ መሰብሰብ እና ማመሳከር ስለሚፈልግ አሁን ይሄን ታገል ቦታው ላይ ካሉ ሰዎችም መረጃና ማስረጃ ለማሰባሰብ እየሞከርን ነው። ግን ይህን ያህል ነው ማለት የምንችልበት ሁኔታ ላይ አይደለንም አሁን። ነገር ግን ጥቆማዎች ይመጡላችኋል? አዎ። ምንም እንኳን የሰላም ተማጽኖዎች ከተለያዩ የሀገር ውስጥና ዓለም አቀፍ አካላት በመቅረብ ላይ ቢሆኑም ዳግም የተቀሰቀሰው ጦርነት ከመርገብ ይልቅ በየቀኑ እየተባባሰ በመሄድ ላይ ነው። ከጦርነቱ መቀስቀስ በፊት እየተደረገ በነበረው የሰላም ሂደት የኢትዮጵያ መንግስት ድርድር መካሄድ ያለበት የዓለምንም ቅድመ ሁኔታ ነው የሚል አቋም ሲይዝ ህወሀት በበኩሉ የመሠረታዊ አገልግሎቶችን መመለስና ሌሎች መሰል ቅድመ ሁኔታዎችን ማስቀመጡ አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባተንና ሙልጌታ አጽብሃን ለዘገባዎቻቸው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በተጠናቀቀው የ2014 ዓ ም የትምህርት ዘመን በቦረና ዞን በተከሰተው ድርቅ ሳቢያ ከ70 በላይ ተማሪዎች ትምህርታቸውን ማቋረጣቸውን የዞኑ ትምህርት ቢሮ አስታወቀ። የቦረና ዞን ትምህርት ቢሮ ኃላፊ አቶ ተስፋዬ ወልደ ሚካኤል ድርቁ ባስከተለው ጫና ቤተሰቦቻቸው ለእንስሳት መኖ ፍለጋ ስለሚንቀሳቀሱ ብዙ ተማሪዎች ትምህርታቸውን ለማቋጠጥ ለማቋረጥ ተገደዋል ነው ያሉት። በድርቅ ተጠቂ የሆነው አካባቢ ተማሪዎች አሁንም ጫናው ከባድ በመሆኑ አዲሱ የትምህርት ዘመን 2015 እያሳሰበን ነው ሲሉ ለአሜሪካ ድምጽ ገልጠዋል። የኦሮሚያ ትምህርት ቢሮ ለተማሪዎች ስጋት ምላሽ እያዘጋጀ መሆኑን ነው ያመለከተው። ለዝርዝሩ ገልሞ ዳዊት አቶ ተስፋዬ ወልደ ሚካኤል የቦረና ዞን ትምህርት ቢሮ ኃላፊ ድርቅ በትምህርት ዘርፉ ላይ ያደረሰው ጫና ከባድ መሆኑን ጠቁሟል። በዚህም እየተገባደደ ባለው የኢትዮጵያ 2014 የትምህርት ዘመን ብቻ በቦረና ዞን ከ7 ሺ በላይ ተማሪዎች ትምህርታቸውን አቋርጠዋል ብለዋል። ባራናቲ ራኮዋል አማታኒ ጁራኮ ጆለ ሀርክ ዘንድሮ ከገጠመን ችግር አንዱ አራት ነጥብ ዘጠኝ በመቶ የሚሆኑ ተማሪዎች ከትምህርት ገበታቸው መፈናቀል ነው። ይህም በቁጥር ሲገለጽ ከሰባት ሺህ በላይ ተማሪዎች ናቸው። ትምህርታቸውን እንዲያቋርጡ ዋነኛ ምክንያት የሆነው የቤተሰቦቻቸው በግጦሽ ፍለጋ ከቦታ ቦታ መንቀሳቀስ ነው። አሁን የእነዚህ ተማሪዎች ቤተሰብ ከቦረና ዞን ወደ ምዕራብ ጉጂ፣ ወደ ቡርጂ፣ ወደ አማሮ እና ወደ ጌዲዮ ተፈናቅለዋል። ነገር ግን የተቀሩት ተማሪዎች መንግስት ምግብና መጠለያ ሰጥቷቸው አንድም ትምህርት ቤት ሳይዘጋ ባለፈው ትምህርት ዘመን ተጠናቋል። አቶ ተስፋዬ በቦረና ዞን ባሉ 14 ወረዳዎች በመንግስትና በተባበሩት መንግስታት የምግብ ፕሮግራም የተማሪዎች ምገባ መርሃ ግብር ሲከወን መቆየቱን ገልጸዋል። በተጨማሪም በዞኑ 39 የተማሪዎች ማረፊያ ቤቶች እንዳሉ ገልጸው እዚሁ ሆነው ትምህርታቸውን ሲከታተሉ ለነበሩ ተማሪዎችም የምግብና ሌሎች ድጋፎች ቢሮው ያቅርብ ነበርም ብለዋል። ገልግሎ ቡቴ በያበሎ ከተማ የሚገኝ የእሺ ለቃጃ ተንያሊ መታሰቢያ የተማሪዎች ማረፊያ ቤት ወይም ሆስቴል ነዋሪ ነው። ዘንድሮ የአስራ ሁለተኛ ክፍል መልቀቂያ ፈተናን በመውሰድ ላይ ያለው ገልገሎ በሆስቴሉ ሲደረግልን የነበረው ድጋፍ በቂ አይደለም ሲል ይናገራል። በቋሚነት ሲደረግልን የነበረ ምንም ድጋፍ የለም። ውሃ ስንፈልግ ወደ ከተማ አስተዳደር ሄደን እነሱ ውሃ ይሰጡናል። ሌላ ደግሞ የአደጋ ስጋት ስራ አመራር ኃላፊዎችን ምግብ በደብዳቤ ወይም በሌላ መልኩ ደግፉን ብለን ስንጠይቅ አልፎ አልፎ ይረዱናል እንጂ እኝ ልጆች ተማሪ ናቸው ብለው እስክሪቶና ሌሎችም ነገሮችን የደገፈን ማንም የለም። ገልግለው አሁንም ከሳምንታት ቆይታ በኋላ ስለሚጀመረው የ2015 የትምህርት ዘመን እሱና ጓደኞቹ ስጋት እንዳሉባቸው ይናገራል። መጀመሪያ አንድ ተማሪ ወደ ትምህርት ገበታ ለመመለስ ከቤተሰቡ የሚያስፈልጉትን ነገሮች እንደ እስክሪብቶ፣ ደብተር፣ ልብስና ሌሎች ለመግዛት የሚሆንን ገንዘብ ከቤተሰቡ ነበረ ያገኝ የነበረው። ነገር ግን አብዛኛው ቤተሰብ የነበሯቸው እንስሳቶች በድርቅ ምክንያት ስላለቁባቸው አሁን አሳሳቢ ሁኔታ ነው ያለው። ሁለተኛው ደግሞ ወደ ትምህርት ገበታ ለመመለስ ቢመጣ ራሱ አንድ ሰው የግድ መብላት፣ መጠጣት፣ መልበስ አለበት። ቤተሰቡ በእንዲህ አይነት ሁኔታ ውስጥ እያለ አንድ ተማሪ ይህንን አሟልቶ ትምህርቱን መከታተል ይችላል ወይ ካልን፣ እሱም ሌላ ችግር ነው። መልሶ ደግሞ የደርቁ ሁኔታ አሁንም እንደቀጠለ ነው። ተማሪ እንኳን በተቻለው መጠን ዛሬ ያለበትን ችግር ሳይሆን ነገ ወደ ተሻለ ነገር እወጣለሁ በማለት ወደ ትምህርት ለመመለስ እየጣረ ነው። አቶ ተስፋዬ ግን የዞን አስተዳደሩ የተማሪዎቹን ፍላጎት ለማሟላት የተቻለውን ሲያደርግ እንደነበረ ገልጸዋል። በተለይ በዞኑ ባሉ 39 የተማሪዎች ማረፊያ ቤቶች ነዋሪ ለሆኑ ተማሪዎች በየስድስት ወሩ ምግብና ሌሎች ድጋፎችን ሲወስዱ ነበረ ካሉ በኋላ አሁንም የሚደረግላቸው እርዳታ በቂ ነው ባይባልም የሚቀጥል ይሆናል ብለዋል። የኦሮሚያ ትምህርት ቢሮ በባለፈው ዓመት የትምህርት ዘመን በተለይ በአርብቶ አደር አካባቢዎች በተከሰተው ድርቅ ተማሪዎች ከትምህርት ገበታቸው እንዳይስተጓጎሉ ከ264 ሚሊዮን በላይ ብር ወጪ አድርጎ ለተማሪዎች ድጉማ ማድረጉን የቢሮ ምክትል ኃላፊ አቶ ግርማ ባይሳ ለቪኦኤ ተናግረዋል። ዘንድሮም የክልሉ መንግስት አዲስ መርሃ ግብር ዘርግቶ የተማሪዎች ምገባን ከጥቅምት ጀምሮ በሁሉም የመንግስት ትምህርት ቤቶች ተግባራዊ ለማድረግ መዘጋጀቱንም አክለው አስረድተዋል። ወጂ ዘገንተኛ ተሚዳን መንም በርኖታቲ እንደ አጠቃላይ ዘንድሮ ሊሰራበት ከታቀደው ትልቁ ስራ አንዱ የተማሪዎች ምገባ መርሃ ግብር ነው። በዚህም በመላ ኦሮሚያ በህዝብ ትምህርት ቤቶች ለሚማሩ ከአንድ እስከ አራተኛ ክፍል ያሉ ተማሪዎች እንዲሁም በአርብቶ አደሮች አካባቢ ላሉት ደግሞ በልዩ መልኩ ከአንድ እስከ ስምንተኛ ክፍል ያሉ ተማሪዎችን በምገባ ፕሮግራሙ የሚካተቱ ይሆናል። በተለይ በአርብቶ አደር አካባቢ ያለውን የደርቅ ጫናን በዚህ መርሃ ግብር ለመቆጣጠር ወደ ስራ ተገብቷል። ይህ ፕሮግራም በምክትል ፕሬዚዳንት ደረጃ የሚመራና 11 ሴክተሮችን ያቀፈ ውስብስብ ስራ ነው። ከመንግስት ካዝና ከሚበጀተው 2640 ሚሊዮን ብር በተጨማሪ ሌሎች ድጋፍ ሰጪ አካላት ከሀገር ውስጥና ውጭ ተሳታፊ ይሆናሉ። አቶ ሙስጠፋ ከድር የኦሮሚያ አደጋ ስጋት ስራ አመራር ቢሮ ወይንም የአሁኑ ቡሳ ጎነፋ ኃላፊ የምገባ ፕሮግራሙ በመስከረም ማብቂያ እንደሚጀመር ተናግረዋል። በአጠቃላይ በኦሮሚያ ወደ ሰባት ሚሊዮን የሚጠጉ ተማሪዎች አሉ። ለአሁኑ ወደ ስድስት ነጥብ ሰባት ሚሊዮን ተማሪን ለመመገብ ሂደት ተጀምሯል። ቢያንስ ከመስከረም 23 በኋላ መስቀል አልፎ በኢሬቻ ማግስት የምገባ ፕሮግራም በመላው ኦሮሚያ ይተገበራል። የኦሮሚያ ትምህርት ቢሮ ከሰኞ ነሐሴ 23 ጀምሮ የ2015 ትምህርት ዘመን ትምህርት ምዝገባ በመካሄድ ላይ መሆኑንም ገልጿል። የተማሪዎች ምገባ መርሃ ግብር በአዲስ አበባ የመንግስት ተማሪ ቤቶች ከጥቅምት 5 2012 ጀምሮ ተግባራዊ እየተደረገ መሆኑ ይታወቃል። ለአሜሪካ ድምፅ ገልሞዳዊት ከአዲስ አበባ አመሰግናለሁ፣ ገልሞ። አድማጮች አሁን ደግሞ በዓለም አቀፍ ርዕሰ ጉዳይ ከአዲስ አበባ ወደ ናይሮቢ እናቅና። የኬንያ ድምፅ ውጤት እንዲጣራ መጠየቁ የምርጫ ታማኝነትን ያሻሽላል ተባለ። የኬንያው ተቃዋሚ መሪ ራይላ ኦዲንጋ በፖለቲካ ሕይወታቸው ለሶስተኛ ጊዜ የፕሬዝዳንታዊ ምርጫ ውጤቱን ባለመቀበል ለአገሪቱ ከፍተኛ ፍርድ ቤት አቤት ብለዋል። አንዳንድ ተቺዎች ታዲያ ኦዲንጋ ሽንፈታቸውን መቀበል አይፈልጉም በሚል እየተሳለቁባቸውም ቢሆን የህግ ባለሙያዎች ግን የኦዲንጋ ጉዳያቸውን ወደ ፍርድ ቤት መውሰድ የኬንያን ምርጫ ተአማኒነት ያሻሽላል፣ ለሀገሪቱም የተረጋጋ ዲሞክራሲ ይጠቅማል ባይ ናቸው። ጁማ ማጃንጋ ነው ከናይሮቢ ያጠናቀረው። እንግድ ወልዴ እንደሚከተለው ያቀርበዋል። የሰባ ሰባት ዓመቱ ኦዲንጋ የቅሬታ ዶሲያቸውን ይዘው በፍርድ ቤት ሲገኙ የሚያሳየው ምስል የተደባለቁ አስተያየቶችን በማኅበራዊ ሚዲያ አስተናግዷል። አንዳንድ ተቺዎች ለመሳለቅ ሲሞክሩ፣ ሌሎች ደግሞ እርሳቸውና ደጋፊዎቻቸው ለፍትሐዊ ምርጫ የሚያደርጉትን የማያቋርጥ ትግል በማየት ያደንቋቸዋል። ፖል መዋንጊ የኦዲንጋ ጠበቃ ናቸው። ራይላ ጥያቄያቸውን ለፍርድ ቤት በማስገባታቸው የሚተቿቸው ሰዎች ስህተት መፈጸም የሚሹና ለስህተታቸውም ተጠያቂነት አይኖርም ብለው ተስፋ የሚያደርጉ ሰዎች ናቸው። ማድረግ የሚፈልጉት ተጠያቂነት ያለመኖር ሰፍኖ ላጠፉት ጥፋት ተጠያቂ አለመሆን ነው። ለፍትሐዊ ምርጫ የሚደረገው ትግል በኬንያ የጀመረው ከሶስት አስርተ ዓመታት በፊት በእንደ አውሮፓውያን አቆጣጠር 1992 በተደረገው የሀገሪቱ የመጀመሪያ ብዝሃ ፓርቲ ፕሬዝዳንታዊ ምርጫ ነበር። ሟቹ ኬኔት ማቲባና ሞዋዊ ኪባኪ የፕሬዝዳንት ዳንኤል ሞይን አሸናፊነት ውጤት ባለመቀበል በእንደ አውሮፓውያን አቆጣጠር 1992 እና በ1997 በፍርድ ቤት ሞግተዋል። የፖለቲካ ተንታኙ ኸርማን ማኒዮራ የሚሉት አለ። ማንኛውም ነገር መታየት ያለበት ለዲሞክራሲ፣ ለሰብአዊ መብትና ለሀገሪቱ አጠቃላይ ጥቅም ከሚደረገው ትግል አንጻር ነው። ባለፉት ዓመታት የታዩት መሻሽሎች የእንዲህ አይነቱ ጥረቶች ውጤት ናቸው። ስለዚህ ማቲባም ሆነ ኪባኪ ቅሬታቸውን ወደ ፍርድ ቤት በሚወስዱበት ጊዜ የዲሞክራሲን ድንበር እያሰፉና እያጠናከሩ ነው። ጠቅላይ ፍርድ ቤቱ በእንደ አውሮፓያን አቆጣጠር 2013 የእሁሩ ኬንያታን ምርጫ ካጸደቀ በኋላ በ2017 ግን በአፍሪካ ለመጀመሪያ ጊዜ በስልጣን ላይ ያለን መሪ ምርጫ ውድቅ በማድረግ ታሪክ ሰርቷል። ፍርድ ቤቱ የምርጫ አፈጻጸም ስህተቶችን በማንሳት አዲስ ምርጫ እንዲካሄድ ከወሰነ በኋላ ተቀማጩ እሁሩ ኬንያታ አሸንፈዋል። በዚህ ምርጫ በጠባብ ድምፅ ከተሸነፉ በኋላ ኦዲንጋ ለተከታታይና ሶስተኛ ጊዜ ወደ ፍርድ ቤት ተመልሰው መጥተዋል። የኦዲንጋ ጠበቃ ውጤቱ እንዲሻር ይሻሉ። ፍርድ ቤት እንዲያደርግ የምንፈልገው ትልቁ ነገር ልክ ባለፈው እንዳደረገው እንድትሻሻሉና ተአማኒነት የምርጫ እንድታካሂዱ ነግረናችሁ ነበር። አሁንም አልተሻሻላችሁም ተአማኒነት ያለው ምርጫ አላስፈጸማችሁም። ስለዚህ ባለፈው እንዳደረግነው ምርጫውን ሽረናል እንዲል ነው። ህርማን ማንዮራ በዚህ ላይ የሚያክሉት አለ። ወደ ፍርድ ቤት ጉዳይህን ስትወስድ ብትረታም ብትሸነፍም፣ ዴሞክራሲ ግን አንድ ነገር ያገኛል፣ አገሪቱም አንዳች ነገር ታገኛለች። የራይላ ኦዲንጋን ትግል ማየት ያለብን ከዚህ አንጻር ነው። የምርጫ ውጤትን የተመለከተ ጉዳይ በዚህ ዓመት ለጠቅላይ ፍርድ ቤቱ በድጋሚ መቅረብ በኬንያ የምርጫ ታሪክ ውስጥ ሌላ ወሳኝ ምዕራፍ ሆኖ ተመዝግቧል። እንግዱን ለኬንያ የምርጫ ዙሪያ ውዝግብ ዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሁለት ሰዓት ከ36 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው የምናልፈው ወደ ባህር ዳርም ይወስድናል። የባህር ዳር ዩኒቨርሲቲ ኢትዮጵያዊነትንና ሰብአዊነትን አስቀድመው ለትውልድ አራያ ሆነዋል ላላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን ወሎ የኦሮሞ ብሔረሰብ አስተዳደር ዞን ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ኤርሚያስንና እንዲሁም ለኮማንደር አትሌት ደራርቱ ቱሉ ሁለት የሀገር ባለውለታዎች ሲል የክብር ዶክተሬት ሰጥቷል። አትሌት ደራርቱ ቱሉን ያነጋገረችው አስቴር ምስጋናው ተከታዩን አሰናድታለች። የባህር ዳር ዩኒቨርሲቲ ሴኔት ዘንድሮ ለክብር ዶክትሬት ማዕረግ ብቁ ናቸው ብሎ ያመነባቸው ለሀገርና ለወገን ባበረከቱት ውለታ ነው ሲል የሕይወት ታሪካቸውን በንባብ ባቀረበበት ወቅት ገልጿል። ብፁዕ አቡነ ኤርሚያስ ለዚህ የክብር ዶክትሬት ማዕረግ የታጩበት ባለፈው ዓመት በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት ወቅት የአባታዊነት ኃላፊነታቸውን የተወጡበት መንገድ ለብዙዎች አሪያ የሆነና ሰብአዊነትን ያስቀደመ ተግባር በመፈጸማቸው ነው ብሏል። በአማራ ክልል ወዲያ በእጅጉ ፈታኝ ሁኔታ ወደቀበት ወቅት ሕዝቤት ጥዬ አልሄድም፣ ደግሜዋለሁ፣ ሕዝቤት ጥዬ አልሄድም በማለት አንዱ ከአንዱ በእምነት ሳይለዩ ወደፊት በሀገራችን ታሪክ በማይረሳ መልኩ ካላቸው ለምነው በቦታ ሀፍ ላይ ለነበሩት አጉርሰዋል። ለሐዋርያዊ ተልእኮ ወደ ውጭ ሀገር በሚሄዳቸው ምክንያት በቦታው ተገኝተው የክብር ዶክትሬታቸውን መቀበል ያልቻሉ ብፁዕ አቡነ ኤርሚያስ በተወካያቸው አማካኝነት የክብር ዶክትሬት ማዕረጋቸውን ከዩኒቨርሲቲው ተቀብለዋል። በቪዲዮ በመቅረብም ሰላም ይቅደም ሲሉ መልእክታቸውን አስተላልፈዋል።

የሀገሯን ብሎም የአፍሪካን ስም ከልጅነቷ ጀምሮ በአትሌቲክሱ ዘርፍ በዓለም መድረክ አስጠርታለች። አሁንም ትውልድን በፍቅር ለመቅረጽ ትታትራለች ሲል ነው የዩኒቨርስቲው ሴኔት ለማዕረግ ያበቃት ኮማንደር አትሌት ደራርቱ ቱሉን የገለጸው። ደራርቱ ኢትዮጵያ የምትመስል በሀገር ፍቅር የምትመለቀል፣ በሁሉም የምትወደደ፣ የማሸነፍ ተምሳሌት፣ በተከታዮቿ እናት የሆነች

እንዳጋር ናቸው። ተመራቂዎች ዩኒቨርሲቲው የክብር ዶክተሬት የሰጣቸው ሁለቱ የሀገር ባለውለታዎች ኢትዮጵያዊነትንና ሰብአዊነትን ያስቀደሙ በመሆናቸው ትክክለኛ ምርጫ ነው ብለዋል። የሁለተኛ ድግሪ ተመራቂው አስማማው ንብረት በጣም ደስ የሚል ነው። ለወደፊትም ሌሎቹ ሰዎች በኢትዮጵያ ላይ ታላቅ የሆነ አስተሳሰብ እንዲኖራቸው ያደርጋል። ተመራቂ አብዮታየም ተመሳሳይ ሀሳብ ነው ያንጸባረቀው። አቶ ቶሎ ና አቡነ ኤርሚያስ የሁለታቸውም ለኢትዮጵያ ያላቸው ፍቅር ደስ የሚል ነው። ሁሉም በቃ ኢትዮጵያን ያስቀድማሉ። በቃ ለኢትዮጵያ ያላቸው ፍቅር ያመሳሰላቸው። ክቡር ዶክተር ኮማንደር አትሌት ደራርቱ ቱሉ ከስነ ስርአቱ በኋላ ከአሜሪካ ድምፅ ጋር በነበራት ቆይታ ኢትዮጵያ የሁሉም ሀገር ናት። ሰላሟ የተጠበቀ የሁሉም ሀገር ሁና እንድትቀጥል ደግሞ ሰላም ያስፈልጋል ከጦርነት አሸናፊም ሆነ ተሸናፊ የለም፣ ስትል መልእክቷን አስተላልፋለች። እናት ምንም ለለ ኢትዮጵያ ደግሞ እናት ሀገራችን ነች። ለሁላችንም ደግሞ በተፈጥሮ ስለተወለድንባት የምናገኛት የሀገራችን ሁሉ ቦታ ስንሄድ የምንመከባት ዜግነታችንን ከፍ አድርገን የምናገርባት ነች። ስለዚህ ኢትዮጵያ የመቶ ሀያው ሚሊዮን እናትለሽ ማለት ነው። ሁሉም እንደምለው ሁሉ እኔም እግዚአብሔር ፈቅዶ ወደ ሰላም ህዝባችን ብመጣ ሀገራችን አንድ ብትሆን በጣም ከዛ በላይ ደግሞ ደስ አይለኝም። ስለዚህ የኢትዮጵያ ህዝብ ጸሎተኛ እንሳቂያለሽ በየፊና በየሃይማኖቱ ጸሎት ያደርጋል። ስለዚህ እግዚአብሔር ፈቅዶ ለ2015 መንግስታችን ተነጋግሮ ተነጋግሮ ተደራድረው ከመነጋገር ብዙ ነገር ስላለ ከመደራደር ብዙ ነገር ስላለ ሰላም ከመጣ ደግሞ ከሰላም ነው ብዙ ነገር የምናተርፈው። ና ከጦርነት ብዙ ነገር ምንም ነገር ስለማናተርፍ ማንም ያሸንፍ ማንም ያሸንፍ፣ በጣም ለማነው ሰው ሁሉ ነገር አተሽ ነው፣ ህይወት አተሽ ነው፣ ጊዜ አተሽ ነው፣ ኢኮኖሚ አተሽ ነው፣ ብዙ ነገር አተሽ ነው። በጣም በጣም ብዙ ነገር አተሽ ነው እና እንትን የምታደረጊ ከዛ ሁሉ አይተናል። ና ካየ ነው እንግዲህ ከዚህ በፊት ካየ ነው። ምንም አላተረፍንም፣ ጉዳት እንጂ ያተረፍነው፣ ጥላቻ ነው ያተረፍነው። ስለዚህ ለሁላችን እግዚአብሔር ቅን ልቦና ቅን አስተሳሰብ ሰጥቶን መንግስቶቻችንም የምነጋገሩበት የአባቶቻችን ጸሎት አሁንም ይደረብን ይድረሰን 2015 ለሁሉ እንግዲህ የበራ የሰላም የጤና የጸጋና የፍቅርና የብልጽግና እንዲሆን እንግዲህ በዚ አጋጣሚ የክብር ዶክተር ብፁዕ አቡነ ኤርሚያስ ክብር ዶክተር ኮማንደር አትሌት ደራርቱ ቱሉ ለተመራቂዎች ያስተላለፉት መልእክት አንድ የሆነው ሀገራችሁና ሕዝባችሁ በአንድነቱ እንዲቀጥል መስራት አለባቸው ሲሉ አደራ ሰጥተዋል። ለአሜሪካ ድምፅ አስቴር ምስጋናው፣ ባህርዳር። አመሰግናለሁ አስቴር ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ማክሰኞ ምሽት ዝግጅታችንን ነው። አሁን ሳምንታዊው ንግድና ምጣኔ ሀብት በኢትዮጵያ ወደ ሰባት ትሪሊዮን በርሜል የተፈጥሮ ጋዝና የነዳጅ ድፍድፍ ዘይት ክምችት መኖሩ የተረጋገጠበትን ጥናታዊ ሰነድ ሰርቲፊኬት መረከቡን የኢትዮጵያ ማዕድን ሚኒስትር አቶ ታከለ ኡማ ባለፈው አርብ አስታውቀዋል። ሚኒስትሩ ይህን ያስታወቁት በኢትዮጵያ የሚገኘው የነዳጅ ሀብት መጠኑን የኢኮኖሚ አዋጭነቱን የማረጋገጫ ሰርቲፊኬት ከአሜሪካው ኩባንያ እንዲሁም ኔዘርላንድ ስዊድ አሶሽትድ ኢንክ ከተባለው ድርጅት በተረከቡበት ወቅት በመሆኑ ባሰሙት ንግግር ነው። ሚኒስትሩ ለኢትዮጵያ ትልቅ ተስፋ የሚሰጥ በታሪክ የመጀመሪያው ሰነድ በመሆኑ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያ ዶክተር አራጋው ሽመቴ ታዲያ ነዳጁን ከማውጣት በፊት መስተካከል የሚገባቸው በርካታ ነገሮች አሉ ይላሉ። ደረጀ ደስታ ለዛሬው የንግድና ምጣኔ ሀብት ዝግጅቱ እንደሚከተለው አሰናድቶታል። ሚኒስቴሩ በማህበራዊ ድረገጹ ባወጣው የቪዲዮ ዘገባ የማዕድን ሚኒስትሩ ታከለ ኡማ ጽህፈት ቤታቸው ውስጥ ባለፈው አርብ በተደረገው የርክክብ ስነ ስርዓት ላይ ስለ ሰርቲፊኬቱ ይህን ብለዋል። ይሄ ሰርቲፊኬ ይሄኛውን ዶኩመንታችን ይዘን ትላልቅ ኩባንያዎች ሊሰሩ የሚችሉ ሊያለሙ ይችሉ፣ የኢትዮጵያ ፓርትነር ሊሆኑ የሚችሉ ኩባንያዎችን ወደ ኢትዮጵያ የምናመጣበት ወቅት ላይ ነን። እውነተኛ ጊዜያችን አሁን ነው። ኢትዮጵያን የምናበለጽግበት፣ ወደፊት የምንራመድበት፣ አንድ ላይ የምንቆምበት ወቅት ላይ ነን። ጥናቱን ያካሄደው ኔዘርላንድ ስዌል ኤንድ አሶሲዬሽን በምህጻረ ቃሉ ኤን ኤስ ኤ አይ የተሰኘው በዩናይትድ ስቴትስ ቴክሳስ ክፍለ ግዛት የሚገኝ የአሜሪካ ኩባንያ ነው። የኩባንያው ምክትል ፕሬዚደንት ጆሴፍ ኤም ወልፍ በስነስርዓቱ ላይ ባሰሙት ንግግር እኛ ኢትዮጵያ ያላትን የነዳጅ ሀብት መጠን እና አይነት የሚያሳይ ጥናታችንን ሰርተን ውጤቱን አስረክበናል ከዚህ ወዲያ ያለው የኢትዮጵያ መንግስት ስራ ነው ብለዋል። አሁን የእኛ ስራ ተጠናቋል። ግምገማችንን ጨርሰናል። የውጤቱን ሪፖርት ሰጥተናቸዋል። አሁን ከባዱ ስራ ይጀምራል። ያ ማለት በመጀመሪያ ደረጃ መወሰን ይኖርባቸዋል። እዚህ ላይ ኢንቨስት እናደርጋለን ወይ በዚህ ሀገር የተፈጥሮ ጋዝና ዘይት ላይ ኢንቨስት እናደርጋለን ወይ? ይህንን ለማምረት የግድ በሚያስፈልገን መሰረተ ልማት ላይ ኢንቨስት እናደርጋለን ወይ? ይህንን እናንተ ናችሁ መወሰን ያለባችሁ፣ ከኢትዮጵያ ህዝብ ጋር ሆናችሁ። የኢትዮጵያ መንግስት ነው መወሰን ያለበት እስከ ዛሬ ሲነገርን ኖረዋል። ዛሬ ግን ትክክለኛውና ትልቁ ስራ ተጀምሯል የሚሉት ሚኒስትሩ ታከለ ኡማ፣ ብዙ ዘመናት ብዙ አመታት አባቶቻችን የተፈጥሮ ጋዝ እንዳለን ይነግሩናል እኛም ሰምተን ዛሬ ግን አለን ብቻ ሳይሆን ምን ያክል እንዳለን የወደፊት ዕጣ ፈንታችን ሊወስን የሚችል የሀገራችን ኢኮኖሚ እድገት ሊወስን የሚችል አንዱ የኢኮኖሚ ዋልታ ሆኖ የመጣው የተፈጥሮ ጋዝ ለሀገር ምርትና ለውጭ ንግድ የምንጠቀምበት አሁን ትልቁ ስራ ተጀምሯል። በስነ ስርዓቱ ላይ የተገኙት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ፊዮና ኢቫንስ ኢትዮጵያ የተፈጥሮ ጋዝ ሀብቷን በሚመለከት ከዩናይትድ ስቴትስ ኩባንያዎች ጋር አብራ በመስራቷ ደስተኛ መሆናቸውን ገልጸዋል። እዚህ ቦታ ተገኝቼ በሁለቱ አገሮቻችን መካከል ያለውን ጠንካራ የኢኮኖሚ ግንኙነት ትስስር በመመልከቴ በጣም ተደስቻለው። ኢትዮጵያ በኦጋዴን ተፋሰስና በሌሎች አካባቢዎች ያሉትን የጋዜይቶች ሀብቶቿን ስትመረምር የአሜሪካ ኩባንያን በአጋርነት አብራ ለመስራት በመምረጧ በጣም ደስተኞች ነን። ቪኦኤ ያነጋግራቸው የኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር አረጋ ሹመቴ የሚሰጡት አስተያየት የማህበሩ ሳይሆን የግላቸው መሆኑን ከማስታወስ ጋር ኢትዮጵያ ለነዳጅ በምታወጣው ወጪ እጅግ ከፍተኛ መሆኑን በመጥቀስ አሁን ያሉ ሁኔታዎች ተቀይረው ነዳጁ የሚወጣ ቢሆን የሚኖረውን ጠቀሜታ እንደሚከተለው ገልጸዋል። አገሪቱ ነዳጁን በትክክል የት እንዳለ ምን ያክል መጠን እንዳላት፣ በምን ያህል ወጪም ልታወጣውና ልትጠቀምበት እንደምትችል ሙሉ ጥናት ይመስለኛል ሰሞኑን የሰጠ ነው። አቅሚዎቹም ከትልቅና ልምድ ያላቸው ተቋማት ናቸው ብዬም አምናለውኝ፣ እንደሰማሁት መረጃ መሰረት ስለዚህ ይህንን አውጥታ ብትጠቀምበት አገሪቱ ላይ እውነት ለመናገር እንደውን እንበልና ሁሉ ነገር ሰላም ውሎ ሀገርቱ አውጥታ መጠቀም ብትጀምር ምን አይነት የኢኮኖሚ እንድምታ ይኖረዋል የሚለውን ስናይ፣ እንደሚታወቀው አገሪቱ እስካሁን ባላት ወደፊትም ለሚመጡት ጥቂት ዓመታት ሙሉ በሙሉ ነዳጅን ከውጭ በማስመጣት ተጠቃሚ ከሚባሉ ወይም ከውጭ በሚመጣ ነዳጅ ጥገኛ ከሆኑ ሀገራት አንዷ ናት ኢትዮጵያ። እንደውም የውጭ ሪዘርቧን የውጭ ሀገር ገንዘብ መጠኗን ሀገሪቱ ያላትን ሀብት ስትለካም ከምትለካባቸው አንዱ ከነመድኃኒት ከመድኃኒትና ሌሎቹ ወሳኝ እና መሰረታዊ ከሚባሉ የፍጆታ ዕቃዎች ውስጥ ነው የሚመደበው። ነዳጅ ለምሳሌ በሁለት ሺ አስራ ዘጠኝ ሀያ በነበረው በጀት ዓመት በሀገሪቱ አጠቃላይ ወደ ስልሳ ሁለት ነጥብ አንድ ቢሊዮን ብር ወጪ አድርጋለች። በሁለት ሺ አስራ ዘጠኝ ሀያ በሁለት ሺ ሀያ ሀያ አንድ ደግሞ ብሔራዊ ባንክ ያወጣው መረጃ ነው። በነገራችን ላይ በሁለት ሺ ሀያ ሀያ አንድ ደግሞ ወደ ሰባ ሁለት ነጥብ ቢሊየን ብር የሚጠጋ ወጪ አውጥታለች። ይህንን እንግዲህ በአማካይ ባለው የውጭ ምንዛሬ ማብዛት ይችላለ ምን ያክል ወጪ እያስወጣት እንደሆነ። ይህንን ማስቀረት ብቻም አይደለም ወደ ውጭም ልካ በጣም ከፍተኛ የሆነ ገቢ እንድታገኝ ያግዛታል። ይህንን ነዳጅ ማውጣትና መጠቀም ምትችል ወጣ ከተባለው አዲስ ግኝትና የጥናት ውጤትም ጋር አያይዘው የኢኮኖሚ አንድምታውን ሲመልሱ ኢኮኖሚው ላይ የሚፈለገውን አስተዋጽኦ ማምጣት እንዲችል ማድረግ የምችለው ጠንካራ መዋቅር፣ ብልሹ አሰራር የተወገደበት፣ የሕግ የበላይነት ያለበት ከውጭው ዓለም ከውጭ ሀገራት የሚኖረውን ጣልቃ ገብነት እና አሻጥር መቋቋም የሚችል የመንግስት መዋቅር መፍጠር ከተቻለ ነው። ያ ባልሆነበት እዚህም እዛም ግጭቱ ባለበት አሁን እንደምናየው እዛም እዚህም ጦርነት ባለበት ከብዙ ጎረቤቶቻችን ጋር ሰላማዊ እንቅስቃሴ በሌለበት ብዙ የዓለም ሀገራት ጣልቃ ገብነታቸውና ማሳጥራቸው እዚህም እዚያም በበዛበት በየጊዜው በሚሞክርበት ሁኔታ ነዳጅ ከተገኘ ከመንደድና ኢኮኖሚ ላይ አስተዋጽኦ ከማድረግ ይልቅ አገሪቱን አቃጥሎ ወደ ሌላ ነገር ሊወስዳት ይችላልና መርገም ይሆንባታል። በረከት መሆኑ ቀርቶ እኔ አሁን ባለንበት ሁኔታ ብዙ ዓመታት የምንቀጥል ከሆነ ነዳጁ ከመገኘት ይልቅ ባይገኝ ባይወጣ የተሻለ ነው እላለሁ። ምክንያቱም ወጣም በጣም ወደ ባሰ አዘቅት ወደ ባሰ ጭጭት ሊያመራን ይችላልና እነዚህ ነገሮች ቅድሚያ መሰራት ይኖርባቸዋል። ወደ ነዳጁ አውጥቶ መጠቀም ከመየዱ በፊት ማለት ነው። ዶክተር አረጋ በዚህ ጉዳይ የሰጡትን ሰፊ ማብራሪያ ከሌሎች ባለሙያዎች ጋር በማከል በሌላ ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አመሰግናለሁ ደረጀ። ክቡራትና ክቡራን አድማጮች አሁን ወደ ምሽቱ የመጨረሻ ዝግጅት ነው የምናልፈው። ትምህርት ነው ላለንበት የቴክኖሎጂ ዘመን ብቁና ተወዳዳሪ ተማሪዎችን ለማፍራት ኮዲንግ እጅግ ተፈላጊ ክህሎት እየሆነ በመምጣቱ በኢትዮጵያ የሚገኙ ተማሪዎችን በኮዲንግና ሮቦቲክ ስልጠና የሚሰጥ አዲስ ፕሮግራም ተጀምረዋል ይለናል። ስልጠናውን የሚሰጠው ስቴም ሲነርጂ የተሰኘው ተቋም በመጀመሪያ ዙሪያ ያሰለጠናቸው የሁለተኛ ደረጃ ተማሪዎችም የገንዘብ መቀበያ ኤቲኤም ማሽን እንዲሁም ዘመናዊ የፓርኪንግና የትራፊክ መብራት መቆጣጠሪያ ቴክኖሎጂዎችን በመስራት የተመረቁ ሲሆን፣ ስራ አጥነትን ለመቀነስና ከዘመኑ ጋር የሚካሄዱ አዳዲስ የስራ ዘርፎችን ለመፍጠር የኮዲንግ ስልጠና ከአንደኛ ደረጃ ጀምሮ በሁሉም ትምህርት ቤት እንዲሰጥ ለማድረግ እንቅስቃሴም ጀምረዋል።

ኮዲንግ ማለት የሰዎችን ሀሳብ የሚገልጹ ትዕዛዛትን ኮምፒውተር ሊረዳው በሚችለው ቋንቋ መጻፍ ማለት ሲሆን ይህ ሂደት የሰዎችን የማሰብ የመፍጠርና ራስን የመግለጽ ችሎታ በእጅጉ ያሳድጋል። አዲስ አበባ በሚገኘው ልደታ ካቶሊክ ካቴድራል ትምህርት ቤት የ12ኛ ክፍል ተማሪ የሆነው ሳሙኤል ወራሽ ወላጆቹ ከልጅነቱ ጀምሮ እንዲነካካ በፈቀዱለት ኮምፒውተር ምክንያት የቴክኖሎጂ ፍቅሩ እንዳደገ ይገልጻል። እኔ ያው እድለኛ ነበርኩ። ወላጆቼ ኮምፒውተር ምናምን ነገር ፕሮቫይድ አድርገውልኝ ነበር። ስለዚህ ብዙ ኤክስፖዘር ነበረኝ። በዛ ምክንያት በጻነት ጀምሮ ስለ ቴክኖሎጂ በጣም አትራክተር ነበርኩኝ እና ፋሲኔት ያደርገኝ ነበረ እና በራሴም ኮዲንግ ጀምሬ እየሄድኩ ተምሬ ነበረ። ይሄን እድል ደግሞ እንዴት አገኘሁት ሲባል እናቴ አንዷ ጓደኛ ደወሉለት እና ሮቦቲክስ እና ኮዲንግ ትሬኒንግ ልንጀምር ነው ልጅሽ ይፈልጋሉ ያላት። እኔም ደግሞ ድሉን እንዳያበልጠኝ ስላልፈለኩኝ ወዲያውኑ ሪጅስተር እንድዳረግ ጠየቋል። ሳሙኤል ስቴም ሲነርጂ ተቋም በኮዲንግ እና ሮቦቲንግ ፕሮግራም ለስድስት ወር አሰልጥኖ ካስመረቃቸው ጥቂት የሁለተኛ ደረጃ ተማሪዎች አንዱ ነው። ሳሙኤል ለመመረቂያው ከጓደኛው ናሆም ሰለሞን ጋር በመሆን የኤቲኤም ማሽን የሰሩ ሲሆን በአጭር ጊዜ የሰሩት ስራ በርካቶችን አስገርሟል። ሞስትሊ ሪፕላዩ በጣም ፖዚቲቭ ነበረ አሁን አስተማሪያችን እና ዛስቴም ያሉት ስታፍ እንዳለ በጣም ፕሬዝ አድርገውናል። ወላጆቻችንም መጠዋ ይተወታል እና በጣም ተደንቀዋል። ለእነሱም ኤክስፕሌን አድርገንላቸው ነበር ፕሮሰሱን እና በጣም ደስ ብላቸው ነበረ። የአስራ ስምንት አመቱ ናሆምም ልክ እንደ ሳሙኤል ለቴክኖሎጂ ቅርቦ ነው ያደገው። የካቴድራል ተማሪና ዘንድሮ አስራ ሁለተኛ ክፍል ትምህርቱን የሚጀምረው ናሆም ለመጀመሪያ ጊዜ የኮዲንግ ስልጠና የወሰደው ገና የስምንተኛ ክፍል ተማሪ እያለ ነው እኔም ከጸንሂ ጀምሮ ቲቪም ላይ በማየውም ቤተሰብ ምናምን ሲጠቀሙም በማየውም በጣም ትልቅ ኤክስፖዠር ነበረኝ እና እሱ ኢንትረስት እንዲኖርብኝ አደረገ ማለት ነው። ከዛ እኔ ፐርስናሊ በጣም እንደዚህ የሰዎች ምናምን አውቶባዮግራፊ ምናምን ነገር አነብ ነበር ና የሁሉም የነ ፌስቡክ እነ ማርክ ዛከርበርግም የቴስላ የእነ ኢቫን ማስክ ኦልሞስት እንዳለ ሁሉም አፕብሪንግንጋቸው ከጫነታቸው ጀምሮ ኮዲንግ ምናምን ተምረው፣ እንዴት አሁን ከዛ በኋላ ምን እንዳደረጉ ካሎስ ሲወጡ የጀመሩት አፕስታርት ከዛ እንዴት እንደተሸጠላቸው ና የቴሌኔር እንደሆኑ ምናምን እንዳለ አይቼ ነበር ና እሱም ኢንትረስትን አሳደረብኝ ና ይህን ነገር እኮ መማር አለብኝ ብዬ አባሴ ጠየኩት እና እንትን ፐርሰናል ትዊተር ቀጠለልኝ እና ፎር የሆን ያህል ማንት ጃቫ ኮርስ ወሰድኩኝ ማለት ነው። ወን አይ ዋዝ ኢን ኤይት ግሬድ። ወደፊት ኤሮስፔስ ማጥናት የሚመኘው ናሆም የኮዲንግ ትምህርት ከልጅነት መሰጠቱ ተማሪዎች የተሻለ እውቀት ይዘው እንዲያድጉና ወደፊት የበለጠ ስራ ፈጣሪ እንዲሆኑ ያስችላል ብሎ ያምናል። ጀመሪያ ለሳይንስ ሲነርጂ በጣም አክብሮት የማቀረብ ይፈልጋለሁ። ገራሚ የሆነ ኮርሶች ነበር የሰጡን እና ደግሞ ኤቭሪቲንግ ራሳችን እየተሳሳትን እነሱን እንዲያግዙን እየጠየቅን ገራሚ የሆነ ኤክስፒሪንስ ነው ብዬ አስባለሁ። እና ደግሞ ለወጣቶች ደግሞ እንደውም እኔ ተሳስቻለሁ ብዬ ነው የማስበው። በጣም አተ ያንገር ኤጅ ነው መጀመሪያ ያለባቸው እንደዚህ አይነት ነገር በጣም ከልጅናታቸው ጀምሮ እንደዚህ አይነት ነገር ቤተሰቦቻቸውም አይፍሩ፣ እንደዚህ አይነት ኮርሶች ይገቡ ያስገባቸው ከትምህርታቸውም ጋር በጣም ብዙ ጊዜ እኔ እንደውም አይጋጭም ብዬ ነው የማስበው ወደፊት የተሻለ ነገር ያገኝበታል ብዬ አስባለሁ። ልጇ ከህጻንነቱ ጀምሮ ኮምፒውተር የመነካካት ፍቅር እንደነበረው የምታስታውሰው የሳሙኤል እናት ወይዘሮ የእሱነሽ ተሾመ ልጇ ተሰጠውን እንዲያዳብር እንዴት እንዳገዘችው ትገልጻለች። የኮምፒውተር ቤት ነበርና እንዲነካካ እንፈቅድለት ነበረ ማጥፋት፣ ማብራት ይሄንካ ይሄንካ የሚለውንም ጭምር በእድሜው የሚመጥኑት መጽሐፍትንም ጭምር በማቅረብ እንደ ቀልድ እንደ ጌም እያደረገ እንዲያያቸው እናደርግ ነበረ። ያው ከልጅነቱ ጀምሮ በእርግጥ ከዛም ከፍ እያለ ሲሄድ ክፍሎቹ፣ የትምህርት ክፍሉ እየጨመረ ሲሄድ አዋቂ መጽሐፍትንም ጭምር በራሱ ፍላጎት መጽሐፍት ግዙልኝ፣ እንደዚህ በማለት እነሱን ያነብ ነበረ። በልጇ ውጤት እጅግ የተደሰተችው የእሱነሽ ሌሎች ወላጆችና ተቋማት ተማሪዎች በሳይንስና ቴክኖሎጂ ዘርፎች እንዲበረታቱ ማድረግ አለባቸው ትላለች። ኢትዮጵያ ውስጥ ብዙ የስቴም ሴንተርስ የሉንም እና ብዙ የስቴም ሴንተርስ በየሀይ ስኩሉም በየዩኒቨርሲቲዎችም ኖረው በዛ ዘርፍ ብዙ ሳይንቲስት ሊሆኑ የሚችሎች ልጆች ማውጣት ያስፈልጋል። እና የኔንም ልጅም ሆነ ሌሎች ጓደኞቹን ያሰቡት ቦታ እንዲደርሱ የወላጅ ድጋፍ በጣም ወሳኝ ነው ብያምናለሁ። ያው አንደኛው ፍላጎቱ ስለሆነ እድሎች ሲኖሩ እነኛን እድሎች እንዲጠቀሙ ማበረታታት የሚያስፈልጋቸውንም ድጋፍ ከሀሳብ ጀምሮ በቁስም ቢሆን አቅም በፈቀደ መጠን ልጆችን ማገዝ ያስፈልጋል። እኔም ያው እንደ አንድ ወላጅ ልጄ የሚያስፈልገውን ሀሳብም ቢሆን በሀሳብ እየተወያየን የሚያስፈልገውን ድጋፍ ማድረግ አስባለሁ። ህጻናት ከአንደኛ ደረጃ ትምህርት ቤት ጀምሮ ኮዲንግን እንዲማሩ በትምህርት ስርዓቷ ውስጥ እንዲካተት በማድረግ ኬንያ የመጀመሪያዋ አፍሪካዊት ሀገር ሆናለች። በኢትዮጵያም ተማሪዎች የኮዲንግና ሮቦቲክ ስልጠና እንዲያገኙ ለማድረግ ከሚንቀሳቀሱ የትምህርት ተቋማት አንዱ የሆነው ስቴም ሲነርጂ አሰልጥኖ ያስመረቃቸው እነዚህ ተማሪዎች ከኮዲንግ በተጨማሪ በርካታ ክህሎቶችንም ይዘው እንደሚመረቁ የተቋሙ የቦርድ አባል አቶ ጸጋይ ለገሰ ይገልጻሉ። ይሄ ስኪል ደግሞ ይሄ ስኪል በማንኛውም ፊልድ ተፈላጊ የሆነ በእርሻ በሜዲሲን በሄልዝኬር በባንኪንግ በፋርማሲ ውስጥ ሁሉ ተፈላጊ የሆነ ስኪል ነው ምናልባት ይህንን ስኪል ልጆች ኮዲንግ እና ሮቦቲክስ በሚሰሩበት ጊዜ ሌላ አዲሽናል ስኪሎች እንዲማሩ እንፈልጋለን በተለይ ፕሮብለም ሶልቪንግ ስኪልስ የክሪኤቲቪቲ ስኪልስ ኪሪሲቲ ስኪልዝ እንዲሁም ሎጂካል ቲንኪንጋቸውን እንዲያዳብሩ ይረዳል። በተረፈ ደግሞ ሌላው ስኪል የሚያዳብሩት የኮዲንግ ፕሮግራም ሲሰሩ በተለይ ቲምወርክ፣ ኮላቦሬሽን እና ኮሚኒኬሽን የሚሉትን ስኪሎች በጋራ ስለሚሰሩ የሚሰሩት ፕሮጀክትን ሲሰሩ ችግሩን አብረው እና መፍትሄው በማፈላለግ ደረጃ ስለሚነጋገሩ የቲም ወርክ ስኪላቸውን የኮላቦሬሽን ስኪላቸውን የኮሚኒኬሽን ስኪላቸውን እየጨመሩ ይሄዳሉ ማለት ነው። እስቴም ሲነርጂ በመጀመሪያ ዙር ካስመረቃቸው ተማሪዎች ውስጥ ከኤቲኤም ማሽን በተጨማሪ የትራፊክ መብራት እና የፓርኪንግ ስርዓትን የሚቆጣጠሩ ቴክኖሎጂውን ሰርተዋል። ይህ አይነቱ ክህሎት ወደፊት ስራ በማጣት የሚቸገሩ ወጣቶችን ቁጥር ከመቀነስ ባሻገር አዳዲስ የስራ ዘርፎችን ለ መፍጠር እንደሚያስችል የሚገልጹት አቶ ጸጋዬ ተቋማቸው የኮዲንግ ትምህርትን በኢትዮጵያ የትምህርት ስርዓት ውስጥ ተካቶ ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲዎች ድረስ እንደ አንድ የትምህርት አይነት እንዲሰጥ ለማድረግ ጥረት መጀመሩን ይገልጻሉ። ይሄ ኮዲንግ ፕሮግራም ግን በአገሪቱ ውስጥ እንደማንኛውም ትምህርት በካሪኩለም ውስጥ እንዲጠቃለን እንፈልጋለን። በተለይ በፐብሊክ ስኩሉ ላይ ሁሉም ተማሪዎች ኤቭሪ ስቱደንት መስት ለርን ኮዲንግ በኢትዮጵያም ደረጃ በትምህርት ዘርፍ የተሰማሩ የፖሊሲ ሜከሮች ይህንን ሀሳብ በመውሰድ ምናልባት ወደፊት ይህንን ትምህርት ለማንኛውም ለሁሉም ተማሪዎች እንዲማሩና ትምህርቱን አግኝተው እንዲሰለጥኑ የእኛም ድጋፍ እዚህ ላይ እንዳለ እና ለዚህም አድቮኬት እንደምናደርግ እንዲገለጽልኝ ይፈልጋለሁ። ሳሙኤል እና ናሆም የሰሩት የኤቲኤም ማሽን ወደፊት ለሚያስቡት የሙያ ዘርፍ መነሻቸው ነው። ሳሙኤል ሶፍትዌር ኢንጂነሪንግ ተምሮ፣ ናሆም ደግሞ ኤሮስፔስ አጥንቶ ሀገራዊ ችግሮችን መቅረፍ የሚችሉ የፈጠራ ስራዎችን መስራት ህልማቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስምንሽን፣ አመሰግናለሁ። የናሆምና የሳሙኤል ብርታት ያለው ሥራ ያበረታታል። አድማጮች፣ የምሽቱ ያዝነውን አጠናቀቅን። ነገ እንገናኛለን። ሰላም ደህና ደሩ